ትንቢተ ኢሳይያስ ምዕራፍ 34። እናንተ አሕዛብ ሆይ ቅረቡ፣ ስሙ፤ እናንተ ወገኖች ሆይ አድምጡ፤ ምድርና ሙላዋ፣ ዓለምና ከእርሷ የሚወጣ ሁሉ ይስሙ። የእግዚአብሔር ቍጣ በአሕዛብ ሁሉ ላይ፣ መዓቱም በሠራዊታቸው ሁሉ ላይ ነው። ፈጽሞ አጠፋቸው፣ ለመታረድም አሳልፎ ሰጣቸው። ከእነርሱም የተገደሉት ይጣላሉ፣ የሬሳቸውም ግማት ይሸታል ተራሮችም ከደማቸው የተነሳ ይርሳሉ የሰማይም ሰራዊት ሁሉ ይበሰብሳሉ ሰማያትም እንደ መጽሐፍ ጥቅልል ይጠቀልላሉ ከወይንና ከበለስ ቅጠል እንደሚረግፍ ሠራዊታቸው ሁሉ ይረግፋል ሰይፌ በሰማይ ሆና እስክትረካ ድረስ ጠጥታለች እነሆ በኤዶምያስና በረገምሁት ሕዝብ ላይ ለፍርድ ትወርዳለች እግዚአብሔር መሥዋዕት በባሶራ ታላቅም እርድ በኤዶምያስ ምድር አለውና የእግዚአብሔር ሰይፍ በደም ተሞልታለች፣ በስብም በበግ ጠቦትና በፍየል ደምም በአውራም በግ ኵላሊት ስብ ወፍራለች። ጎሽ ከእነርሱ ጋር ወይፈኖቹም ከኮርማዎች ጋር ይወድቃሉ። ምድራቸውም በደም ትረካለች፣ አፈራቸውም በስብ ትወፍራለች። የእግዚአብሔር የበቀሉ ቀን ስለ ጽዮንም ክርክር የብድራት ዓመት ነው። የኤዶምያስም ፈሳሾች ዝፍት ሆነው ይለወጣሉ፣ አፈሯም ዲን ይሆናል፣ መሬቷም የሚቃጠል ዝፍት ትሆናለች። በሌሊትና በቀንም አትጠፋም፣ ጢሷም ለዘላለም ይወጣል፣ ከትውልድ እስከ ትውልድም ድረስ ባድማ ሆና ትኖራለች፣ ለዘላለም ዓለም ማንም አያልፍባትም። ጭልፊትና ጃርት ግን ይወርሷታል፣ ጉጉትና ቁራም ይኖሩባታል። በላይዋም የመፍረስ ገመድና የባዶነት ቱንቢ ይዘረጋባታል። መሳፍንቶችዋን ወደ መንግሥት ይጠራሉ፣ ነገር ግን ማንም አይገኝባትም፣ አለቆቿም ሁሉ ምናምኖች ይሆናሉ። በአዳራሾቿም እሾህ፣ በቅጥሮቿም ሳማና አሜከላ ይበቅሉባታል። የቀበሮም ማደሪያና የሰጎን ስፍራ ትሆናለች። የምድረ በዳም አራዊት ከተኵሎች ጋር ይገናኛሉ። አጋንንትም እርስ በርሳቸው ይጠራራሉ። ጅንም በዚያ ትኖራለች፣ ለእርስዋም ማረፊያ ታገኛለች። በዚያም ዋሊያ ቤትዋን ትሠራለች፣ እንቍላልም ትጥላለች፣ ትቀፈቅፈውማለች፣ ልጆችዋንም በጥላዋ ትሰበስባለች። በዚያም ደግሞ አሞራዎች እያንዳንዳቸው ከባልንጀሮቻቸው ጋር ይሰበሰባሉ። በእግዚአብሔር መጽሐፍ ፈልጉ አንብቡም፤ አፌ አዞአልና መንፈሱም ሰብስቦአቸዋልና። ከእነዚህ አንዲት አትጠፋም፣ ባልንጀራውንም የሚያጣ የለም። እርሱም ዕጣ ጣለባቸው፣ እጁም በገመድ ከፈለችላቸው። ለዘላለም ይገዙአታል፣ ከትውልድም እስከ ትውልድ ድረስ ይቀመጡባታል።